ከደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በማንነታቸው ምክንያት ጥቃት ደርሶባቸው ከመኖሪያቸው መፈናቀላቸውን የሚናገሩ በትምህርት ቤት ውስጥ ተጠልለው የሚገኙ ተፈናቃዮች ከጥቃት ነጻ ስለመሆናቸው ዋስትና እንደሌላቸው ገለጹ። በጥቃቱ የተገደሉ ሰዎች ቁጥርም አርባ አንድ እንጂ መንግስት እንዳለው ሰላሳ አንድ አለመሆናቸውን ተናግረዋል። የተፈናቃዮቹም ቁጥር ሰባት ሺ እንደሚደርስ ገልጸዋል። የደቡብ ክልል ሰላምና ጸጥታ ቢሮ ለደረሰው ጥቃት ተጠርጣሪ ናቸው ያላቸውን ሀምሳ አራት ግለሰቦችን በቁጥጥር ስር መዋሉን ገልጾ የተገደሉ ሰዎች ደግሞ ሰላሳ አንድ መሆናቸው በሁሉም የጸጥታ አካላት የተጣራ መሆኑን አስታውቋል። ታጥቀው አካባቢውን ያተራምሱን ነበር የተባሉ ሁለት ሽፍቶችም መገደላቸውን ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ሶስት ቀበሊያት ከጥቅምት 8 እስከ 11 2013 ዓ ም በተፈጸመ ጥቃት ጉዳት ከደረሰባቸው የቀበሌው ነዋሮች ውስጥ አንዱ የሆነው አህመድ መሐመድ አምስት ቤተሰቦቹን እንዳጣና የቤተሰቦቹ አባላት የሆኑ አራት ህጻናት መጎዳታቸውን ተናግሯል። በየሜዳው ተበትናል የሚለው የጥቃቱ ሰለባ ወጣት አህመድ መሐመድ የወረዳው ነዋሪዎች በተስፋ መቁረጥ ስሜት ውስጥ መሆናቸውን ገልጧል። አህመድ በቂ ሰላምና መረጋጋት አለመፈጠሩም ተናግሯል። የሚባልበት ከተማ ነው። ሰላም ሲወቁ ወደ የአካባቢያችን እመለስ ነበር። አሁን እዚሁ እየለመነ መንግስት፣ ወንጀል የፈጸሙ ሰዎችን በሕግ ቁጥጥር ስር ለማዋል ጥረት እያደረግኩ ነው የያስኩ ነው እያለ ነው የሚገኘው። እዚ አካባቢ እናንተ የሚታውቋቸው ሰዎች በዚህ ወንጀል ተያዙ ሰዎች አሉ ወንጀል የፈጸሙ ሰዎች ሰው ሲወርስ ጠጥ ምክንያቱም አሁን ያንን ነገር ሊያደርጉ ሲፈልጉ ቀድሞ ልጆቻቸው፣ ምሽቶቻቸው አሸሹ ወንዶቹ ቀሩ። ከቀሩ በኋላ የፈልጉትን አደረጉ። ያንን ደግሞ አደረጉትን አንድ ባንድ ተናቃቸዋል። የምታውቋቸው ከሆነ መንግስት ህዝቡ ጥቆማ ያድርግ ይንገርን እያለ ነው ይዘው ከወጡ ሰዎች በስተቀር ይተዳደሩበት የነበረው ከብቶቻቸውና ንብረቶቻቸው ያሉበትን ሁኔታ እንደማያውቅ አስረድቷል። ለተፈናቀሉ ዜጎችም በቂ ድጋፍ ከመንግስት እንደማይደረግላቸው ገልጧል። በማንነታችን ጥቃት ደርሶብናል የሚሉና ተፈናቅለው በትምህርት ቤት ከተጠለሉ ዜጎች ውስጥ ሌላ የጥቃቱ ሰለባ አቶ ሞገስ አሰርጌ አሁንም የምንተማመንበት አካልለም ብሏል። ባለፈው ሳምንት በተከታታይ ከተፈጸመ ውጪ ሌላ ጥቃት እንዳልተፈጸመ ተናግረው፣ የተገደሉ ሰዎች ቁጥር ግን አርባ አንድ እንጂ እንደተባለው ሰላሳ አንድ ብቻ አይደሉም ብለዋል። የተፈናቀሉ ዜጎችም ከሁለትና ሶስት ሺህ በእጅጉ ይልቃሉም ብለዋል። ከሰሞኑ ደግሞ ትምህርት ይጀምራል በሚል ከተጠለንበት ወቱማ ከሚባል ትምህርት ቤት እንድንወጣ የተደረገ ነው በማለት ተናግሯል። ተፈናቃው ሰባት ሺህ ይደርሳል። የሟቾች ቁጥርም አርባ አንድ ናቸው አሁን ድረስ የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ በጉራ ፈርዳ ወረዳ ግንቃ ሾብና ወጀምታ ቀበላያት በተፈጸመው ጥቃት እጃቸውን አስገብተዋል ያሏቸውን ግለሰቦች በቁጥጥር ስር እያዋሉ መሆኑን ገልጠዋል። ታጥቀው አካባቢን ያተራምሱ ነበር የተባሉ ሽፍቶች ላይም እርምጃ እንደተወሰደባቸው ተናግረዋል። ከችግሩ ጋር ግንኙነት አላቸው የተባሉ አካላት በቁጥጥር ስር ውሏል። ከነዚህ መካከል ለአራት የሚጠጉ የዞንና የወረዳ አመራሮች አሉ። ወደ ሁለት የሚሆኑ የቀበሌ አመራሮች አሉ። ከመንግስት ሰራተኞች ውስጥም በዚህ ጉዳይ ላይ እየከተቱ የወረዳም የቀበሌም ባለሙያዎች አሉ። ከዚህ ባሻገር ደግሞ ቀጥታ ከድርጊቱ ጋር ይገናኛሉ የተባሉ ግለሰቦችም በቁጥጥር ስር የዋሉበት ሁኔታ ነው ያለው። ይሄ ነው። ሁለተኛው አካባቢውን ሲያተራምሱ ከቆዩ ሽፍቶች መካከል ሁለቱ ላይ እርምጃ ተወስዷል። የተያዙ ሁለት አሉ። ነገር ግን በርከት ያሉ የድርሻ የነበራቸው በተለያየ መንገድ ራሳቸውን ጠብቋል። ይሄ ጠንካራ የጸጥታ ኃይሉ ክትትል እያደረገ ነው፣ በተገኙበት ተመጣጣኝ የሆነ እርምጃ እየወሰደ የሚሄድበት ነው። ይህ ስራ እየተሰራ ነው። ከዚህ በተጨማሪ የተፈናቀሉ ዜጎችን የማረጋጋትና ድጋፍ የማድረግ ስራ እየተደረገ እንደሆንም ገልጠዋል ከተገደሉና ከተፈናቀሉ ሰዎች ቁጥር ጋር በተያያዘ ያለውን የቁጥር መጣረስና ልዩነት በተመለከተ የሚከተለውን ተናግሯል። ቀበሌዎች ላይ ያለው ህብረተሰብ ሙሉ በሙሉ የሚባል በሚችል ደረጃ ነው የተፈናቀለው። ወደ አምስት መቶ የሚጠጋ አራት መቶ ሰማኒያ አካባቢ ደንግ የገቡ ናቸው። በአንድ ቦታ የተገኙ ወደኋላ አሁን እየመለስን ያለ ነው ማለት ነው። ሁለተኛ በረዳ ማዕከል ላይ ወደ ሁለት ሺ ስድስት መቶ ሰላሳ አምስት ሰው ነው ያለው አንድ ቦታ ላይ ይሄ ወደ አንድ ማዕከል የመጣ ነው። በርካታ ሰው አጎራባች ቀበሌዎች ላይ ዘመድ አዝማድ ጋ ወጥቶ ደንግጦ የገባ ሰው በርካታ አድጋል። ይሄ ቁጥሩ አሁን ከምንለው ከፍ የሚችል ምንም ድርድር የለውም። እርስዎ እያሉኝ ያለው የሟቾች ቁጥር ሰላሳ አንድ ነው ነው ከአካባቢው ደግሞ የሚነሳው የሞቱ ሰዎች ቁጥር ከአርባ ይልቃሉ አርባ አንድ ናቸው ነው የሚሉት እና ገና ኢንቨስቲጌሽኑ ስላላለቀ ነው ወይስ መንግስት እንደ ድሮ የሟቾችን ቁጥር የመቀነስ አባዜ ውስጥ ነው አሁንም ያለው? እዚህ ላይ በግልጽ ለመነጋገር የሁሉም የዘተታ አካላት በግምገማ ያረጋገጡት ይሄ ማለት አንተ እንደምታነሳው ከዚህ በፊት እንደነበረው መረጃ በመጠበቅ የአካባቢ ገጽታ የምናምን ገጽታ ተብሎ የሚጨነቅ አካል የሚያደርገው ቆሻሻ አስተሳሰብ ነው። በዚህ መንገድ እንዳይሆን ለማሳያነት መከላከያ ሰራዊታችን አባላት አሉ፣ የሁሉም ህዝቦች ስብጥር። የፌዴራል ፖሊስ አባላት አሉ፣ የሁሉም ህዝቦች ስብጥር። የክልሉ ልዩ ኃይል አካላት አሉ፣ የሀምሳ ስድስቱ ስብጥር ናቸው ዞኑ አመራር እና ፖሊስ የሰጠው መረጃ አይደለም። ይሄ በግላጭ የተገመገመ ነው። በመጀመሪያው ቀን አስራ ሁለት ዜጎቻችን ህይወታቸውን ያጡበት አምስት ዜጎች የቆሰሉበት ነው። በሁለተኛው ዙር አስራ ዘጠኝ ዜጎቻችን ህይወታቸውን ያጡበት እና ስምንት ዜጎች የቆሰሉበት ነው። በአጠቃላይ ሰላሳ አንድ ዜጎቻችን ህይወታቸውን ያጡበት እንደገና ደግሞ አስራ ሶስት ዜጎቻችን የቆሰሉበት ነው። ጥቃቱ ማንነትን መሰረት ያደረገ ነው፣ በተለይም በአንድ ብሔር ላይ ያነጣጠረ ነው የሚባለውን አስመልክቶም አቶ አንድነት አለ ያሉትን ተጨባጭ ሁኔታ እንዲህ አስረድተዋል። በሁለት መንገድ መመልከት ጠቃሚ ነው የሚሆነው። አንደኛው ከሞቱትና ከቆሰሉት ዜጎች መካከል በርካታ ቁጥር ያለው አማርኛ ተናጋሪ ዜጎቻችን ናቸው። ነገር ግን እነዚህ ውስጥ የኦሮምኛ ተናጋሪ ዜጎችም አሉበት። ቁጥራቸው ግን ከአማርኛ ተናጋሪ ጋር የሚስተካከል አይደለም። ከአጠቃላይ ሰላሳ አንድ ከሞቱት ውስጥ ወደ አምስት አራት አምስት የሚጠጉ ናቸው፣ ኦሮምኛ ተናጋሪዎች ማለት ነው። ሁለተኛ ጥቃቱ የተፈጸመበት መንደር ላይ እንግዲህ ጥቃቱ የሚፈጸመው ነዋሪዎች ላይ እንደመሆኑ መጠን መንደሩ ላይ ያለው የነዋሪ ስብጥር ነው፣ በርካታ ቁጥር ያለው አማርኛ ተናጋሪ ነው እዛ ቀጠና ላይ ያለው ይሄ በአንድ በኩል ከግንዛቤ ውስጥ መግባት አለበት እና በጥልቀትም መፈተሽ ያለበት ጉዳይ ነው። ሁለተኛው ግን በግምገማችን ያረጋገጥነው ይሄ ጥቃት ስምንት ላይ ከመፈጸሙ በፊት ስድስት ላይ የሸኮ ተወላጅ እዛ ቀጠና ላይ ሞተዋል። ይህን ሞት ተከትሎ የሞተው የሸኮ ተወላጅ አማራ ብሔረሰብ ተወላጆች ያሉበት አካባቢ ነው የሞተው። ከዚህ ጋር ተያይዞ ገዳዮች አማራ ናቸው በሚል በከፍተኛ መንገድ ግሰፋ ተደርጓል። ሶ ይህን ተከትሎ እዛ ቀጠና ላይ ነዋሪዎች የአማራ ብሔረሰብ ተወላጆች ናቸው፣ እነሱ ገደሉ በሚል ተነስቷል። ስለዚህ ይህን ተከትሎ የተወሰደ እርምጃ ነው ሶ አማራ ገደለ በሚል ዘርንና ይሄንን ማዕከል ተደርጎ የተቃጣና በተገባትን በተግባር ላይ የታየ ጥቃት ነው ብለህ በሌላ መንገድ የምትወስደው በዚህ ጉዳይ ላይ ከደቡብ ክልል ሰላምና ፀጥታ ቢሮ ምክትል ኃላፊ ከአቶ አንድነት አሸናፊ ጋር ያደረግኩት ሰፋ ያለ ክፍል ነገ ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም